ነገ አርብ ይጀምራል። በተለያዩ የዩናይትድ ስቴትስና የካናዳ ከፍተኛ ዩኒቨርሲቲዎች መምህራን ስብሰባ ነው። ኢትዮጵያ ፎረም ዕድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ሕገ መንግሥት በሚል ርዕስ የተሰናዳ ጉባኤ ነው። የምሽገን ስቴት ዩኒቨርሲቲ የሚያካሂደውን የዚህን ጉባኤ ይዘትና ዓላማ በሚያስተዋውቅ ቃለ ምልልስ አሉላ ከበደ ከአዘጋጆቹ አንዱን ማምሻውን በስልክ አነጋግሯል። እንግዳው ራሳቸውን አስተዋውቀው ይነሳሉ። አብርሃም እንግዳ እባላለሁ። የሚሽጋን ስቴት ዩኒቨርሲቲ ተቀጣሪ ነኝ። ተርቦ ማሽንስ በሚባል ኤሪያ ላይ ስለ ፓምፕ፣ ስለ ኮምፕሬሰር በዛ ፊልድ ባለ ባለሙያ ነኝ። ቀደም ሲል አምስት ኪሎ ኢንጂነሪንግ ስራ ነበረ፣ እዛ መምህር ነበርኩ። ወደ ጀርመን ላኩኝና እዛ ተምሬ ወደዚህ መጣሁና እዚህ አሁን ሰላሳ አመቴ ነው። የምህንድስና ባለሙያ ነው። የጥናቶ መስክ ምህንድስና ነው? አዎ ኢንጂነሪንግ ነው። አዎ ፕሮፌሰር አብርሃም እንግዳ፣ በቅድሚያ ለጊዜው አመሰግናለሁ። የፊታችን አርብ የሚከፈተው ጉባኤያችሁ ኢትዮጵያ ፎረም፣ እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ሕገ መንግስት ይላል በግርድፉ ወደ አማርኛ ሲመለስ የጉባኤያችሁ ርዕስ። እስኪ የጉባኤያችሁን ይዘትና ዓላማ ባጭሩ ይግለጹልን። አዎ ከጥቂት ወራት በፊት ተሰብስበን ከዚህ በፊትም እንዲህ ለአድዋ መቶ አመት ጊዜ ትልቅ ኮንፍራንስ አዘጋጅተን ፐብሊሽድ ሆኗል። ሀርድ ኮፒ ፐብሊሽድ ይሆናል። ለህትመት በቅተዋል። አዎ ትልቅ ኮንፈረንስ አካሂደናል በመቶኛው አመቱ ጊዜ እዛ። በኋላም አልፎ አልፎ አነስተኛ ኮንፈረንሶች እናደርጋለን። ግን ይሄኛው አሁን ኢትዮጵያ ውስጥ ብዙ ለውጦች ስለመጡ እኛም ትንሽ ተሰባስበን አንድ ውይይት እናድርግ እና ውጤቱ ደግሞ ዲሬክቲቭስ ለማውጣት ወይ ሰው ለማዘዝ ወይ ሰው ለማስተማር ሳይሆን ቤዚካሊ ሄልቲ የሆነ ዲስካሽን ፕሮቮክ ለማድረግ ውይይቶች ውይይቶች እንዲካሄዱ ፕሮሞት ለማድረግ ነው ይሄ። ቲሙ የዚህ ቲም ቻላንጅስ አንድ ፕሮስፔክትስ ፎር ኮንስቲቱሽናል ዴሞክራሲ ን ኢትዮጵያ ነው የሚለው። በዛ ስር አንድ አስራ ስድስት አርዕስቶች አዘጋጀንና በዛ መሰረት አሉ የተባሉ ሙያተኞችን ጠይቀን ብዙዎቹ ተስማምተው ወረቀትም ማዘጋጀት ጀመሩ። ጥናታዊ ጽሁፎችን እያሰናዱ ነው። አዎ፣ አንድ መፈተኛ አንድ ሜትሪክስ ብለን የያዝነው ጥራት ያለው ኦሪጂናሊቲ ያለው ዳታዎቹ አኩሬት የሆኑ እና ከዛ በላይ ደግሞ ያው አሁን የተነሳ ነው የኢትዮጵያን ጊዜያዊ ሁኔታ ይዘን ስለሆነ ሬሌቫንስ ያለው ለዛ ጉስማ ትርጉም የሚኖረው። አዎ አዎ። እና ዋና አላማው እንዳልኩት ውይይቶች ውይይቶች እንዲካሄዱ የመንደርደሪያ ቤዚስ ነው፣ ይሄ የተወሰኑ ኤሪያዎች ላይ እና እነሱም በጠቀሳቸው አንዱ ዋና ነጥብ ሕገ መንግስትን በሚመለከት ነው። የአገሪቱን አይዴንቲቲ በዛርጎ የማንነት ጥያቄዎች መሰረት አድርጎ ጥያቄ ነው እና በዚህ በፌዴራሊዝም ደግሞ ሁለት የሚነሱ ነጥቦች አሉ። ሴኩለር ፌዴራሊዝምና ይሄ ፌዴራል ሪዲስትሪክቲንግ እነሱ ላይ ሁለት ጠንካራ የሆኑ ወረቀቶች እንዲጻፉ ጋብዘናል። አው ደግሞ የነበረው ያው በአፍሪካም ውስጥም ሁሉ ቦታ ጎልቶ የሚታይ ችግር ነው። ይሄ የሂዩማን ራይትስ ጉዳይ ነው፣ የሰብአዊ መብት አዎ። ከዛ ደግሞ ጉድ ጋቨርናንስ መልካም አስተዳደር አዎ። ሌላው ለኢትዮጵያ የሚበጀው የትምህርት ፖሊሲ ነጥብ ላይ ትልቅ ሮድማፕ የሚል ውይይቶች እና ጽሁፎች እየተዘጋጁ ነው። እኛም በዛው አቅጣጫ አንድ ፔፐር እንዲጻፍ ጋብዘናል። ሌላው በአሁኑ ጊዜ መንግስት ደጋግሞ ያነሳው ይሄ ማኒፋክቸሪንግ ኔክስት፣ የኢትዮጵያ ኢኮኖሚ ቤዝስ ማኒፋክቸሪንግ ወደዛ ነው የምንገፋው፣ ከአግራር ወደዛ ነው የምንገፋው የሚባል ነገር አለ። ግን አንድ ሚስአንደርስቱድ የሆነ ነገር ይሄ፣ እነዚህ የሚከፈቱ ኢንዱስትሪዎች እነሱ ርካሽ የሰው ጉልበት የሚጠቀሙ ናቸው እንጂ በእውነቱ ማኒፋክቸሪንግ ኢን ደ ሪል ሴንስ ኢኮኖሚ የሚከፍተው አይደሉም። ምናልባት ወደዛ ሊያመሩ ይችላሉ። ይሄ የመጣው ከኮሪያ እና ከቻይና ነው። የሌበር ፕራይስ ሲወደድባቸው ኤክስፖርት አደረጉ እነዚህ ኢንዱስትሪዎችን። እና ሪል ማኒፋክቸሪንግ ሴንስ ማኒፋክቸሪንግ እንትኖች ድርጅቶች አይደሉም። እነዚህ ያው ቺፕ ሌበር ነው። ለሱም ደግሞ ጥሩ ፖሊሲ ምንድን ነው ኢንዱስትሪያል ዞን የሚባለው ፖሊሲ ላይ ውይይት ይደረጋል። አንድ ፔፐር ይጻፋል እና በዚህን አስከትሎ ደግሞ ይሄ ዳያስፖራው ውጭ ያለው ሀይል ምን አይነት ሚና ሊጫወት ይችላል፣ እንዴት አድርጎ አገሪቱን እሱም ላይ አንድ ፔፐር እየተጻፈ ነው። ሌላው ደግሞ ይሄ በተደጋጋሚነት ኢትዮጵያዊነት ምንድን ነው የሚለውንም እሱንም ለመሞከር እሱም ላይ ውይይቶች እና ትንተናዎች ይደረጋሉ። ሌላው አንዱ የመጨረሻው ደግሞ ይሄ ናሽናል ሄልት ፖሊሲ ነው። ኢትዮጵያ የላትም አንድ ናሽናል ሄልት ፖሊሲ ሱ በጣም አስፈላጊ ነው እና የሕክምና ጉዳይ አንዱ በጣም አንገብጋቢ ጥያቄ ስለሆነ እሱም ላይ እንዲሁ ውይይት እናካሄዳለን። እና እነዚህ ናቸው እንግዲህ አንድ አስራ አምስት አስራ ስድስት ሰብቶ ቻላንጀን ፕሮስፔክት በሚባለው ስር የሚካሄዱት ኮንፍራንሱ ላይ የሚካሄዱት እነዚህ ነጥቦች ናቸው። መልካም ፕሮፌሰር አብርሃም በጣም በርካታ ወቅታዊ አነጋጋሪ የሆኑ ይልቁንም ደግሞ ኢትዮጵያ አሁን ካለችበት ሁኔታ አንጻር ጠቀሜታ ሊኖራቸው ችሉ በርካታ ርዕሶች ላይ ያተኮሩ የጥናት ጽሁፎች ናቸው የሚቀርቡት እንዳስተዋወቁን የመሬት ስሪትና ይዞታን የሚመለከተው ለውጥ ለምን ያስፈልጋል የሚለውን ጨምሮ በሰላምና እርቅ በኢትዮጵያ አስፈላጊነት ላይ በርካታ ርዕሶች በየሙያ መስኩ ከፍተኛ እውቅና ባላቸው ምሁራን የሚቀርቡ መሆኑን የጉባኤያችሁ ማስተዋወቂያ ዝርዝር ይገልጣል። ሶስት ቀን የሚቆይ ጉባኤ እንደመሆኑ ርዕሶቹም አበይት እንደመሆናቸው ቀደም እንዳሉ ጉባኤዎቻችሁ ሁሉ በቀጥታ ለሀገር በሚጠቅም መልኩ ከዚህ ጉባኤ የሚወጣ በሕትመት ታትሞ ለሕግ አውጪዎችም ሆነ ለፖሊሲ ቀራጮች በጉባኤ ላልተሳተፉ ለሌሎች ምሁራን የሚውልበት መንገድ ይኖር ይሆን? አዎ፣ አንዱ እሱ። ሞስት ዴፊኒትሊ አዎ። መጀመሪያ ፕሮሰሱ ዶክመንቶቹ ውይይት ይካሄድባቸዋል። ርማትም ይደረጋል። ከዛ በኋላ ኤዲት ይሆኑ እና አንድ ፋይናል ማኑስክሪፕት ይወጣል። ያ ማኑስክሪፕት በሀርድ ኮፒ በመጽሐፍም ይወጣል። ኤሌክትሮኒካሊም ደግሞ ማን ማንም ሰው ሁሉ ሊያገኘው ማግኘት እንዲችሉ እድል እንዲኖር ታመቻቻላችሁ ባሉት መንገዶች በሙሉ እንዲሰራጭ እናደርጋለን። መልካም። የኢትዮጵያ ፎረም እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ሕገ መንግስት በሚል ርዕስ በተሰናዳው በዚህ የምሁራን ጉባኤ በውይይታቸው የሚቀርቡትን ዝርዝሮችና አቅራቢዎች ጨምሮ የሚያስተዋወቁበትን ውይይት ነው። በቀጣይ ውይይታችን ከጥናቶቹ አቅራቢዎች ጋብዘን በተለይ በቀረቡት የጥናት ጽሁፎች ላይ የተነሱ ሀሳቦችን ጨምቀን ለሰፊ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለሰጡን ለዚህ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኛም መጽሐፍ ኢንትረስትድ ሆናችሁ በመገናኘታችን በጣም እናመሰግናለን።